ሶና አካባቢው በነበረው ግጭት ተፈናቅለው የነበሩ ነዋሪዎች ወደ ቀያቸው እየተመለሱ ቢሆንም በአካባቢው ዘላቂ ሰላም አለመስፈኑን እና አሁንም ስጋት ውስጥ መሆናቸውን ገልጸዋል። ከተፈናቀለው ከ840 በላይ ሰው አብዛኛውን መመለሱን የኮንሶ ዞን አስተዳደር አስታውቋል። የሃዋሳው ሪፖርተራችን ዮናታን ዘብዲዮስ ተጨማሪ አለው። በግጭቱ ወቅት ከተፈናቀሉና የግጭቱ ሰለባ ከነበሩ ሰዎች ውስጥ አንዱ የሆኑት የሰገን ከተማ ነዋሪ አቶ ማሙሽ ዲባ ከቤታቸው ተፈናቅለው ለሁለት ወራት በካቡራ ቀበሌ መጠለላቸውን ተናግረው አሁን አንጻራዊ ያሉት ሰላም በመታየቱ ወደ ሰገን ከተማ መመለሳቸውን ገልጠዋል ከሰገን ወደ ካቡራ ነበር የሸሸ ነው። አንድ ሁለት ወር ዛገረሰብ ከዛ አሁን መንግስት ወደ ቀያቸው ተመለሱ ሲባል አሁን ወደ ሰገን ተመልሰናል። ብቻውን ነበር የተፈናቀልከው ወይስ ከቤተሰቦት ጋር ነው? ከነ ቤተሰብ ጀምሮ ሰባት ልጆች አለኝ። ከቤተሰብ ጋር ያው አንድ ላይ ስንቆጠር ዘጠኝ ሰው ነው። እየተደረገልን ነው ስላሉትም ሰብአዊ ድጋፍ አቶ ማሙሽ ለቪኦኤ በስልክ ተናግሯል። ድጋፍ እየተደረገ ነው ያው መንግስት አልባሳትም እየሰጠ ከራም እየሰጠ ተቃጠለበት ላይ በቃ እንደውም ቤት እንሰራለን በማለት ያው ቤት እየለካ ነው ያለው ያው ምግብ ያው የሆነንን ያው እየሰጠን ነው ማለት ነው። የእርሶ ቤትም ተቃጥሎ ነበር? የእኔ ቤት አልተቃጠለም፣ ግን ንብረት እንዳለ ተወርሷል። ማሳላ ያለው እህል እንዳለ ተበልቷል። ሰዎች ዘርፎ። የኮንሶ ዞንን ጨምሮ አካባቢ ወደ ሰላማዊ እንቅስቃሴ እንዲመለስ ጥረት የተደረገ ቢሆንም ሰላም አይፈልጉም የሚሏቸው አካላት በሚፈጥሩት ውከት ስጋት ውስጥ መሆናቸውን አስረድተዋል። እዚህ ጋር የመጡት አሉ አንዳንድ በቃ መንግስት ሰራተኛ ሆኖ በዚህ ቦታ ላይ ጥቅማ ጥቅም እያገኘ ጥቅማ ጥቅሙን እንዳለ አቶ ይሄ ነገር ሲፈርስ እንዴት ይፈርሳል? በማለት እነኚህ ሰዎች ናቸው አሁን እንዳለ የገበሬውን አይምሮ ላይ ልዩ ወረዳ አለ፣ ልዩ ወረዳ እንወስዳለን፣ ልዩ ወረዳ ካልወሰድን ደግሞ ወደ ኮንሶ አትመለሱ በማለት እንዳለ በእነሱ ላይ ግብ መጥተው ሰዎች ወደዛ እንዳይሄዱ ያደረጉ ከገባችሁ እናንተን እንጨርሳለን፣ እናንተን እንገላለን የምለው ነገር አለ። አሁንም ከኋላ እዚህ የገቡት ወደ ኋላ እንዲመለሱ እንደውም እየተደረገ ነው ያለው። ሌላ የኮልሜ ቀበሌ ነዋሪ የሆኑት አቶ ኩደታ ኮዳማ በበኩላቸው ከአካባቢው ለወራት ጠፍቶ የነበረው ሰላም እየተመለሰ በመሆኑ ተፈናቅለው የነበሩ አርሶ አደሮች ወደ ቀያቸው እየተመለሱ ናቸው ብለዋል። በኮንሶና በአሌ መካከል የነበረው ግጭት ረግቦ በሁለቱ ኅብረተሰብ ዘንድ ተቋርጦ የነበረው ማህበራዊ ግንኙነት መጀመሩም ተናግሯል። እንግዲህ አንዳንድ እያለፉ ነው ያሉት እና እንግዲህ እንደ አንፃራዊ ሰላም እየታየ ያለበት ሁኔታ ነው እየታየ ያለው ና ወንዶች አካባቢ ውሃ ቦታ ገብቶችን እየተቀላቀሉ ውሃ እየጠጡ ነው ያሉት። የእርሻ ስራ ውስጥ የተሰራ ነው። የእርሻ ስራ አንዳንድ ሲራቶች አሉ። አሁን የበትዛት የኮንቶ ዞን አስተዳደር የግብርና መምሪያ ኃላፊና የአደጋ ስጋት ስራ አመራር ቡድን አስተባባሪ አቶ ከበደ ጋትሳም ከተፈናቀሉ ከ84 ሺህ በላይ ዜጎች ውስጥ ሰባት ሺዎች ሲቀሩ ሌሎቹ ሙሉ በሙሉ ተመልሷል ብሏል። ይህም ሊሆን የቻለው አሁንም ቢሆን ውሸት ፕሮፓጋንዳ በፌስቡክ ህዝቡን ወደ ቀየው እንዳይመለስ የሚያደርግ ይሄ ማይደልዩ ወረዳ ጠያቂ ቡድን አለ። ይሄ ቡድንና እንደዚሁ ደራሼ ውስጥ ይሄንን አስተዳደር የሚሸከመው ሀይገና ውስጥ ያሉ ማህበረሰቦች ናቸው። ይህንን ጦርነት ሲቀረጽ ስናስመር ነበሩ ሀይሎች ናቸው። ግን ይህንን እንዲያደረጓሉ ከሰባት ሺህ የማይበልጥ ሰው ብቻ ነው ያልተመለሰው እንጂ አብዛኛው ተመልሷል። አልተመለሱም ያሏቸው እነዚህ ሰባት ሺህ ሰዎች ታዲያ መቼ መለሳሉ? አቶ ከበደ እኛ በተቻለ መጠን ከዘጣ ሀይሉ ጋር ተረባርበን እንዲመለሱ ድር እያሰባለት የሚላቸው ነው የሚሰማና ከወንጀል ነፃ የሆነው ሰዎች እየተመለሱ ናሉ ነገር ግን ክ ለተፈናቀሉ በአስር ሺዎች ለሚቆጠሩ ለነዚህ ዜጎች ሰብአዊ ድጋፍ ሲደረግ መቆየቱን የተናገሩት ተከበደ ከበደ በዘላቅነት መልሶ ማቋቋም ስራ ግን አለመጀመሩን ገልጧል። ከዚህ በፊት የአንድ ወር ድጋፍ ተደርጎላቸዋል። አሁን ለሚመለሱትም የተወሰነ ድጋፍ እያደረግ ለ ነው ዘላቂ ማቋቋሚያ የሚያስፈልግ ድጋፍ የፋብሪካ ውጤት ባለመቅረቡ በክልል እና በፌደራል በኩል ባለመቅረቡ አሁን ባለው ደረጃ የመልሶ ማቋቋም ስራ አልተኛም ማለት ተፈናቃዮችን ወደ ቀያቸው ከመለስ ጎን ለጎን በዞኑ ዘላቂ ሰላም እንዲሰፍንና ግጭቱ እንደገና እንዳይከሰት ሕግ የማስከበር ስራ እየተሰራም ነው ብለዋል። ትልቁ ችግር እና ትልቁ ድርሻ የሚወደው የጠ ተቀባላይነት የማረጋገጥ ስራ ነው ትልቁ። በዚህ ሂደት ውስጥ ያው በመዋቅር ውስጥ የተሳሰረ ነገር ስለሆነ መዋቅሩም ደግሞ በአንድ ክልል ውስጥ ያለ መዋቅር በመሆኑ የክልሉ መንግስት በተለይ ክልል ጠስካይ በተለይ በደራሼ አሁን ባለው ደረጃ ከአማሮ ልዩ ወረዳ ከቡርጂ ልዩ ወረዳና ከአለ ልዩ ወረዳ ጋር በጥሩ ሁኔታ እየሰራ ነው ያለነው። ነገር ግን ሰፊ ችግርና ጋፍ እየፈጠረብን ያለው የደራሼ ልዩ ወረዳ ውስጥ አንዱ ያለ ሀይቤና የምትባል ቀበሌ እዛ ውስጥ ያለው ኃይል ሰላም እንዳይፈጠር፣ አለመረጋጋት እንዳይፈጠር ከተለያዩ አካላት ተልእኮ የሚወስዱ ሰዎች አሉ። እዚ አካባቢ ግጭቱን የሚቀሰቅሱ ና ግጭቱን ከሚመሩ ሰዎቹ አብዛኛው ወንጀለኛና በወንጀል የሚጠረጠረው ሰው አካባቢ ነው ያሉ የግጭቱ መንስኤ የሰገን አካባቢ ሕዝቦች በመባል የሚታወቀው ዞን መፍረሱን ተከትሎ ኮንሶ ዞን ሆኖ በመደራጀቱ ይህንን ያልፈለጉና የራሳቸውን ጎማይደ የተሰኘ አዲስ ልዩ ወረዳ ለመፍጠር የሚፈልጉ አካላት የሚያቀነቅኑት ሴራ ነው ብለዋል። ዞኑ ቢፈርስም ቅሉ በክልሉ ምክር ቤት የተላለፈ ውሳኔ ተፈጻሚ ባለመሆኑ ዞኑ የግጭት ቀጠና ሆኖ ቀጥሏል ያሉት አቶ ከበደ የክልሉ መንግስትን በዚህ ወቅሰዋል። ከዚህ በፊት በደቡብ ክልል ምክር ቤት አምስተኛ ዙር ስድስተኛ ዓመት ሶስተኛ አስቸኳይ ጉባኤ ተመሳሳይ ወቀሳ ቀርቦ እንደማይቀበል የገለጠው የክልሉ መንግስት የዞኑን ጉዳይ በልዩ ሁኔታ በመከታተል ላይ መሆኑን ገልጧል። የክልሉ መንግስት በኮንሶ ግድያ እጃቸውን አስገብተዋል ያሏቸውን ከሶስት መቶ በላይ ግለሰቦችን ማሰሩን የክልሉ ምክትል ርዕሰ መስተዳደር አቶ ሪስቱ ይርዳው መናገራቸው አይዘነጋም። በኮንሶና ና አካባቢ በነበረው ጥቃትና ግጭት በአጠቃላይ ሰባ አራት ስብሎች መገደላቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ራዲዮ Jonathan Zevdios Hawasam